The Voice of America. ከኦሮሞ ነጻነት ሸማቂዎች ጋር ግንኙነት እንዳላቸው የተጠረጠሩ የቤተሰብ አባሎቻቸው ፍርድ ቤት ሳይቀርቡ ለወራትና ለሳምንታት መታሰራቸውን በቤንሻንጉል ጉምዝ ክልል መተከል ዞን የሚገኙ አንዳንድ ነዋሪዎች ተናገሩ። የቤንሻንጉል ጉምዝ ክልል ኮሚኒኬሽንስ ኃላፊ አቶ መለሰ በየነ በበኩላቸው በአንዳንድ ወረዳዎች መንግስት ኦነግ ሸኔ ብሎ የሚጠራቸው ታጣቂዎች እንቅስቃሴ መኖሩን ገልጸው ታሰሩ ስለተባሉ ሰዎች ግን መረጃ እንደሌላቸው አመልክተዋል። ናኮር መልካ ዝርዝሩን ይዟል። አቶ ጀቤሳ ታሪኩ በቤኒሻንጉል ጉሙዝ ክልል በመተከል ዞን ነዋሪ መሆናቸውን ይናገራሉ። የሰማንያ አንድ ዓመት አዛውንት አባታቸውና ሶስት ዘመዶቻቸው በዞኑ ዲባጢ ወረዳ ውስጥ በሚገኙ የጸጥታ ኃይሎች ከታሰሩ ሁለት ሳምንታት እንዳለፋቸው ገልጸዋል። ቤተሰቦቻቸው የታሰሩት የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር ተያይዘው እንደሆነ ይገምታሉ። ከቤተሰባችን መካከል አባቴ፣ የአስራ አራት ዓመት ልጃገረድ የሆነችው የወንድሜ ልጅ፣ እንዲሁም ደግሞ ወደ ቤታችን መጥተው የነበሩ እህቴና ባሏም ታስረዋል። የታሰሩበት ምክንያት በውል ባይታወቅም የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ በማለት ቤት ለቤት እየሄዱ ያገኙትን ሰው ይደበድባሉ፣ ያስራሉ። ከመንግስት ጸጥታ አስከባሪዎች ሸሽቶ ጫካ የገቡም ጥቂት ሰዎች አሉ። መንግስት ህጉን በተከተለ መልኩ ችግሮችን ቢፈታና አላግባብ የታሰሩትንም ቢለቅላለው ብለዋል። ነገር ግን ክስ ባለመመስረቱና ቀርቦ ለማነጋገርም ባለመቻሉ ለማረጋገጥ አስቸጋሪ ነው ብለዋል። አቶ ከፍ ያለው ንጋቱ የተባሉ ግለሰብም እህታቸው ወይዘሮ መልኪቱ ንጋቱ ከታሰሩ ሁለት ወር ማለፉን ገልጸዋል። ከእህታቸው በተጨማሪ የሀገር ሽማግሌዎችም መታሰራቸውን ይናገራሉ። የታሰረችው እህቴ ናት፣ መልኪቱ ንጋቱ ትባላለች። ነግዳ ነው የምትኖረው። የስድስት ልጆች እናት ናት። ምንም አይነት የፖለቲካ ተሳትፎ የላትም። ከታሰረች ሁለት ወር ሆኗል። እስካሁን ፍርድ ቤት አልቀረበችም። ሌሎችም አባገዳዎችና በህብረተሰቡ ዘንድ ተሰሚነት ያላቸው የአገር ሽማግሌዎችም ጭምር ታስረዋል። ለምን እንደታሰሩ ምንም የተባሉት ነገር ባይኖርም በዲባጢ ውስጥ ታጥቆ የሚንቀሳቀሰውን የኦሮሞ ሸማቂ ትደግፋላችሁ ተብለው እንደተጠረጠሩ የሚናፈሱ ወሬዎች አሉ ብለዋል። በተጨማሪም የመንግስት ጸጥታ ኃይሎች ከህብረተሰቡ ህጋዊ ፈቃድ ያለውን የጦር መሳሪያ እየሰበሰቡ ነው ያሉት አቶ ከፍ ያለው ለደህንነታቸው ሲባል ስማቸው የማይገለጽ የአንድ ዘመዳቸው ክላሽንኮቭ መወሰዱን ተናግረዋል። የቤኒሻንጉል ጉሙዝ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ ስለተባሉት ሰዎች ጉዳይ መረጃ የለኝም ካሉ በኋላ እንደሚያጣሩ ተናግረዋል። ነገር ግን መንግስት ኦነግ ሸኔ በማለት የሚጠራቸው ሸማቂዎች እንቅስቃሴ በቡለን ዲባጢና ወንበራ ወረዳዎች መኖሩን ጠቅሰው አባል ሆነው የነበሩ ወጣቶችን ከማሰር ይልቅ መክረን እየመለስን ነው ሲሉ ገልጸዋል። አቶ መለሰ አንደኛ፣ እዛ አካባቢ ላይ ያለው የጸጥታ ችግር ከዚ ከኦነግ ሸኔ ጋር በተገናኘ ወጣቶችን በመመልመል ወታደራዊ ስልጠና በመስጠት እዛ አካባቢ ላይ በተደጋጋሚ ንብረት መዝረፍ፣ ዜጎች ላይ አልፎ አልፎ ግድያ የመፈጠን ሰው መደብደብ፣ ሰብአዊ መብቶች በስፋት ሲከናወኑ ቆይተዋል። ይህንን አስመልክተን እኛው ራሳችን ገብተን ውይይት አድርገናል። ማህበረሰቡ ጋር እነዚህን ወጣቶች እንዲመልሱም የሰላም ኮሚቴ ያዋቅረን እርቀ ሰላምም ጭምር እንዲወርድ አድርገን ልጆቻቸውን መክረው ወደ ቤታቸው እንዲመልሱ ማሰር ግብ አይደለም። በነገራችን ላይ ማሰር አይጠቅምም መታሰርም የለባቸውም። ምክርታ ጠይቆ እንዲመልሱ ለማድረግ በሰራ ነው እየተመለሱ ያሉ መንግስት ፈቃድ ያለውን የጦር መሳሪያ እየነጠቀ እንደሆነ ለተነሳው ቅሬታም ምላሽ አላቸው። አንደኛ ይህን የወሰደው መሳሪያ በመንግስት በኩል በስርዓት መረጃ ላይ የተደገፈ የመሳሪያው አይነት፣ ንብረ ቁጥሩ፣ የት ቀበሌ፣ የመንግስት የግል የሚለው ነገር የተያዘ ነው። ያ ማለት ምን ማለት ነው? እየተወሰደ ያለው መሳሪያ ጫካ ውስጥ ያለው ጸረ ሰላም ተልዕኮ ያለው ሀይል ለመንግስት ትልቅ ስጋት ሊሆን የሚችልና አቅም ሊፈጥር የሚችል ስለሆነ ውይይት አድርገን መሳሪያው ለጊዜው ይቀመጥ፣ እዛ አካባቢ ያለው ሰላም ሲሰፍን እሶ ለአሶ አድሩ ይመለሳል ማለት ነው ላይ ቀመጥና ኮማንድ ፖስቱ እዛ ያለውን አካባቢ ሰላም ካረገ በኋላ መሳሪያቸው ተመለከተበት ሁኔታ ነው የሚኖረው በሌሎች የስጋት ቀጠናዎች መሳሪያ መንግስት ሚሊሻዎችንም ከማህበረሰቡም ደግሞ መልምሎ አሰልጥኖ እያስታጠቀ እንደሆነ ነው የተገለጸው እና ከዛ ጋር አይጋጭም ሚሊሻ እኮ የመንግስት አካል ከሆነ ትሬኒንግ የወሰደ ነው አርሶ አደሩ ግን ሚሊተሪ ትሬኒንግ የለውም ሁለተኛ ሳያስብ ማታውን አካባቢውን ከቦ አድረው ታሰሩ የተባሉ ሰዎችን ቁጥርና መንግስት ወሰደው የተባለውን የጦር መሳሪያ ቁጥር ከዞኑም ሆነ ከክልሉ የስራ ኃላፊዎች ማረጋገጥ አልተቻለም። መንግስት ኦነግ ሸኔ በማለት የሚጠራቸው የኦሮሞ ነጻነት ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታ በሰጡት ምላሽ፣ ሸማቂ ቡድኑ በመተከል እንቅስቃሴ የለውም ሲሉ አስተባብለዋል። የኦሮሞ ነጻነት ታጣቂ በመላው ኦሮሚያ በገጠርም በከተማ የሚንቀሳቀሳል። ነገር ግን ከኦሮሚያ ክልል ውጭ አይንቀሳቀስም። በቤኒሻንጉል መተከል ውስጥም በተጠቀሱ ስፍራዎች የኦሮሞ ነጻነት ሸማቂ የለም ብለዋል። ከሁለት ዓመት ወዲህ በቤኒሻንጉል ጉሙዝ ክልል የሚከሰቱ ያለመረጋጋት ችግሮች ውስጥ የህወሓት፣ ኦነግ ሸኔ በክልሉ የሚንቀሳቀስ የታጠቀ ኃይል እጅ እንዳለበት መንግስት በተደጋጋሚ ሲገልጽ መቆየቱ ይታወሳል።